መንፈሳዊ መሪ ምዕራፍ አራት የተፈጥሮ ችሎታና መንፈሳዊ መርነት። ወደ እናንተ በመጣው ጊዜ ቃሌም ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። አንደኛ ቆሮንቶስ ምዕራፍ ሁለት ቁጥር አንድ እና አራት መርነት ማለት ሰዎች ላይ በጎ ተጽዕኖ ማሳደር ማለት ነው። የሌሎችን ዝንባሌ እርሱ ወደሚያምንበት አቅጣጫ መለወጥ ማለት ነው። አንድ ሰው ሌሎችን መምራት የሚችለው እነርሱን ወደ ራሱ መንገድና አመለካከት ማምጣት እስከቻለ ድረስ ነው። በነበራቸው የአመራር ችሎታ ሌሎች ለበጎ ተጽዕኖ ማሳደር የቻሉ ሰዎች ስለ መርነት የሰጡት ገለጻም ይህንኑ የሚደግፍ ሆኖ ተገኝቷል። ላቅ ባሊያ ወደ ወታደራዊ አመራር ችሎታቸው እውቅናን ያገኙ ሎርድ ሞንትጎሞሪ መርነትን በሚመለከት ሁኔታ ገልጸውታል። ለአንድ የጋራ ዓላማ ሰዎችን ማነሳሳት መቻል፣ ሌሎችን እምነታቸውን የሚጥሉበትን አይነት ሰው ሆኖ መገኘት። የእንግሊዙ ጠቅላይ ሚኒስትር ዊንስተን ቻርችል ለዚህ አይነተኛ ምሳሌ ሊሆኑ ይችላሉ። አንድ ሌላ ሰው ደግሞ የእሱን ሐሳብ ተቀብሎ የሚሰጣቸውን ትእዛዝ ለመፈጸም ዝግጁ እንዲሆኑ ሰዎች እምነት የሚጥሉበት ሆኖ የመገኘት ብቃት በማለት መሪነትን ገልጸዋል። ጄኔራል ቻርልስ ጎርደን የተባሉ ሰው ስለ መሪነት ያላቸውን አመለካከት እንዲነግራቸው ለአንድ ቻይናዊ መሪ ሁለት ተያያዥነት ያላቸው ጥያቄዎች አቅርበው ነበር። ጥያቄዎቹ የአመራር ብቃት ምን ማለት ነው፣ ሰዎችስ በስንት ይመደባሉ? የሚሉ ሲሆኑ ቻይናዊው መሪ ሰዎችን በሶስት ምድቦች ማስቀመጥ ይቻላል እነርሱም በምን ነገር በምንም ነገር የማይንቀሳቀሱ የሚንቀሳቀሱና ሌሎችን ማንቀሳቀስ የሚችሉ የሚል አጭርና ቁርጥ ያለ መልስ ሰጥተዋል። ወንጌልን በማድረስ ረገድ በወጣቶች መካከል ከፍተኛ ስራን ያከናወኑ አንድ ሌላ ሰው ደግሞ ስለ መሪነት ሲናገሩ መሪ ማለት መንገዱን የሚያውቅ በመንገዱ የሚሄድና ሌሎችን በመንገዱ እንዲሄዱ የመሳብ ችሎታ ያለው ሰው ነው ነበር ያሉት። ሌላው ሰው ደግሞ ክርስቲያናዊ መርነትን ሌሎችን ለመባረክ ሲባል ሰብያዊውና መለኮታዊ በአንድነት የሚሰሩት ስራ ብለውታል። ከፖለቲካው አንጻር ፕሬዝዳንት ትሩማን መርነትን በተመለከተ ሲናገሩ ሰዎች ባይወዱትም እንኳ እሱ የፈለገውን እንዲያደርጉ የሚያነሳሳና በጊዜ ሂደትም የሚያደርጉትን እንዲያው እንዲወዱ የማድረግ ችሎታ ብለዋል። መንፈሳዊ መርነት በተፈጥሮ የታደልናቸው ስጦታዎችና ከእግዚአብሔር የተቀበልናቸው ባህርያት በጥምር ሲሰሩ ማለት ነው። እንደ እውነቱ ከሆነ በተፈጥሮ የታደልናቸው ስጦታዎች እንኳ ከእግዚአብሔር ተቀበልናቸው እንጂ እኛ የእኛ አይደሉም ለእግዚአብሔር አገልግሎትና ክብር ስንጠቀምባቸው ግን ይበልጥ ውጤታማ ይሆናሉ፣ ላቅ ያለ ተግባርም ያከናውናሉ። ከላይ የተመለከትናቸው ገለጻዎች አጠቃላይ በሆነ መልኩ ስለ መርነት የሚገልጹ ናቸው። ምንም እንኳ እነዚህ ባህርያት ለመንፈሳዊ መርነት የራሳቸው ድርሻ ቢኖራቸውም የሚጠበቅባቸውን ውጤት እንዲያስገኙ ከተፈለገ በእነሱ ላይ የምንጨምረውና ቅድሚያ የምንሰጣቸው ሌሎች ባህርያትም ይኖራሉ። በተፈጥሮ በምንታደለው የመርነት ችሎታ ውስጥ ስብዕና ራሱ የቻለ ስፍራ አለሁ። ሰዎችን የማነሳሳትና የመማረግ ችሎታ የሚወሰነው ባለን መልካም ባህሪ መጠን ነው። እንዲህ ባለው ሰው ውስጥ የሚቀጣጠለው ብርሃን ሌሎችን ይመራል። ሰዎችን የመሳብ ችሎታውም በእርሱ እንዲማረኩ ያደርጋል። መንፈሳዊ መሪ ግን ሰዎችን መማረክ የሚችለው በራሱ ስብዕና ብቻ ሳይሆን የግለሰቡ ስብዕና በመንፈስ ቅዱስ ኃይል ልንነቃቃ ስነሳሳ ጭምር ነው። ሙሉ በሙሉ ሕይወቱን ለመንፈስ ቅዱስ ቁጥጥር አሳልፎ በመስጠቱ የመንፈስ ቅዱስ ኃይል ያለ አንዳች መከልከል በሕይወቱ ይሠራል፣ ሌሎችንም ይተርፋል። ሌሎችንም ይተርፋል። መንፈሳዊ መሪነት የመንፈሳዊ ኃይል ውጤት ስለሆነ ጨርሶ ከሰዎች የሚመነጭ አይደለም። ማንም በፈለገው ጊዜ ተነስቶ ራሱን መሪ መንፈሳዊ መሪ ማድረግ አይችልም። ከሚመራቸው ሰዎች በተለየ ሁኔታ መንፈስ ቅዱስ በእሱ አማካኝነት በእርሱ ውስጥ በመስራቱ በመንፈሳዊ መልኩ ሰዎችን ይማርካል። አጠቃላይ በሆነ መልኩ ስንመለከተው ሌሎችን መምራት ወይም መማረክ የምንችለው እኛ ራሳችን እስከደረስንበት መንፈሳዊ እድገት ድረስ ነው ማለት ይቻላል። ስለዚህም አንድ ሰው ውጤታማ የሚሆነው በዚህ ሂዱ ብሎ መንገዱን በማመልከቱ ብቻ ሳይሆን ከሌሎች ጋር በዚያ መንገድ አብሮ ሲጓዝ ነው። መሪዎች የምንሆነው ሌሎችን ለማነሳሳትና እንዲከተሉን በማድረግ በቻልንበት መጠን ነው። አንድ ጊዜ በቻይና ተሰብስበው የነበሩ የፕሮቴስታንት አብያተ ክርስቲያናት መሪዎች የመሪነት ችሎታን በተመለከተ እየተወያዩ ነበር። የጋለ ውይይትና ክርክር እየተካሄደ እያለ የአንድ መንፈሳዊ ድርጅት መሪ ግን በጸጥታ ሁኔታውን እየተከታተሉ ነበር። ይህን ያስተዋለ የጉባኤው ሊቀ መንበር የሚናገሩት ነገር ካላቸው እንዲናገሩ እኚህን ሰው ይጋብዛቸዋል። ይህን የሰሙ የጉባኤው ታዳሚዎችም የእኚህን ሰው ቁም ነገረኛነት ቀደም ብሎ ያውቁ ስለነበር በቀረበላቸው ግብዣ ደስ ብሏቸው የሚናገሩትን ለመስማት ይቁነጠነጡ ነበር። እሳቸውም ወደ መድረኩ ወጡና ረጋ ባለ ሁኔታ እኔ እንደማስበው ከሆነ አንድ ሰው መሪ የመሆን ብቃት አለው የሚለው ተከታዮች ሲኖሩት ነው አሉ። መሪዎች መሪ የሆነው ሆነው ይወለዳሉ ወይስ በኋላ የሚገኙት የሚያገኙት ችሎታ ነው? የመሪነት ችሎታ ከሰዎች ጋር አብሮ የሚወለድ ነው ወይስ ከተወለዱ በኋላ የሚያገኙት ችሎታ ነው ለሚለው ጥያቄ የተለያዩ መልሶች ተሰጥተዋል። ትክክለኛው መልስ ግን ሁለቱም የየራሳቸው ድርሻ አላቸው የሚል ነው። በአንድ በኩል የመርነት ችሎታ በቀጥታ ከእግዚአብሔር የሚሰጥ መሆኑ ሲነገር ኖሯል። በሌላ በኩል ደግሞ እንደ ማንኛውም ችሎታ ሁሉ መዳበር ያለበት መሆኑ ግልጽ ነው። ማንኛውም ብንሆን ከተወለድንበት ጊዜ አንስቶ ለአንዳንድ ስራዎች ብቁ የሚያደርጉን ባህርያት ይኖሩናል። አንድ አስቸጋሪ ሁኔታ ተከስቶ እነዚህ ባሪያት ይፋ እስኪሆኑ ድረስ ግን በውስጣችን ተዳፍነው ይኖራሉ። የአንዳንድ ሰዎች የመሪነት ችሎታ የሚታየው የተለያዩ አስቸጋሪ ሁኔታዎች ሲገጥሟቸውና መፍትሄ የሚሰጥ ሰው በአጠገባቸው በማይኖርበት ጊዜ ይመስላል። ይሁን እንጂ የእነዚህን ሰዎች ህይወት ስናጠና ማንም ሳያውቀው በተለያየ ስልጠና ውስጥ ያለፉ እንደነበር ግልጽ ይሆንልናል የረጅም ጊዜ ስልጠናና ውጣ ወረድ ውጤት እንጂ እንደዚሁ በአጋጣሚ የተገኘ አይደለም። ዮሴፍ ለዚህ አይነተኛ ምሳሌ ሊሆን ይችላል። የግብፅ ጠቅላይ ሚኒስትር ለመሆን የበቃው በአጋጣሚ ወይም በድንገት አልነበረም። ማንም ሳያይና ሳያውቅ እግዚአብሔር ዮሴፍን አስራ ሶስት ዓመት ሙሉ ሲያዘጋጀው ነበር ተፈጥሮአዊና መንፈሳዊ መርነት ችሎታ ብዙ የሚመሳስሉባቸው ነጥቦች ቢኖሩም አንዳንድ በጣም የሚለያዩባቸው ነጥቦች እንዳሉም ግልጽ ነው። ይህንንም ከሚከተለው ንጽጽር መመልከት ይቻላል። ተፈጥሯዊ፣ በራሱ ይተማመናል። መንፈሳዊ፣ በእግዚአብሔር ይተማመናል። ተፈጥሯዊ፣ ሰዎችን ያውቃል። መንፈሳዊ፣ እግዚአብሔርን ያውቃል። ተፈጥሯዊ በራሱ ተነሳስቶ ውሳኔ ያደርጋል። መንፈሳዊ በሁኔታዎች ላይ የእግዚአብሔርን ፈቃድ መረዳት ይፈልጋል። ተፈጥሯዊ ለራሱ ታላቅ ነገርን ይመኛል። መንፈሳዊ ራሱን የካደ ነው። ተፈጥሯዊ በራሱ ዘዴና ጥበብ ይደገፋል። መንፈሳዊ በእግዚአብሔር ዓላማና መንገድ ይደገፋል። ተፈጥሯዊ ሌሎችን ማዘዝ ደስ ይለዋል። መንፈሳዊ ለእግዚአብሔር መታዘዝ ይፈልጋል። ተፈጥሯዊ ለራሱ ጥቅም ለሚያስገኝለት ነገር ይሯሯጣል። መንፈሳዊ እርምጃው ሁሉ እግዚአብሔርንና ሰዎችን ከመውደዱ የተነሳ ነው። ተፈጥሯዊ የራሱን መንገድ መከተል ይፈልጋል። መንፈሳዊ የእግዚአብሔርን መንገድ መከተል ይፈልጋል። ምንም እንኳ በጌታ በማመኑ ብቻ አንድን ሰው መሪ ይሆናል ማለት ባይቻልም ሙሉ በሙሉ በመንፈስ ቅዱስ ሲደገፍ ግን በአስፈላጊው ሰዓት መንፈስ ቅዱስ የመርነትን ጥበብ ሊሰጠው እንደሚችል ከቤተ ክርስቲያን ታሪክ መመልከት ይቻላል። መንፈሳዊ ስጦታዎችን ማደል የመንፈስ ቅዱስ ሥራ ነው። እነዚህን ስጦታ የተቀበለ ሰው ደግሞ ውጤታማ የመርነት ችሎታ ይኖረዋል። ኤ ደብሊው ቶዘር የተባሉ የእግዚአብሔር ሰው ይህን በተመለከተ እውነተኛ መሪ ሌሎችን የመምራት ፍላጎት የለውም። ውስጣዊ የመንፈስ ቅዱስ ምሬትና ውጫዊ ጫናዎች ግን ያን ሰው መሪ እንዲሆን ያስገድዱታል። ከሙሴና ከዳዊት እንዲሁም ከብሉይ ኪዳን ነቢያት የምንመለከተው ይህንኑ ነው። ከጳውሎስ ጀምረን እስከ ዘመናችን ያሉትን ታላላቅ መሪዎች ህይወት ብንመረምር ለዚህ ኃላፊነት ያነሳሳቸው መንፈስ ቅዱስ እንጂ እነሱ ፍላጎት ወይም ዝንባሌል እንዳልነበራቸው እንረዳለን ስለሆነም መሪ መሆንን አጥብቆ የሚመኝ ሰው መሪ መሆን የለበትም ብንል እውነትነት አለው ማለት ነው። እውነተኛ መሪ የእግዚአብሔር በሆነ ነገር ላይ ሌሎችን ከመጫን ይልቅ ትሑት፣ ጨዋና ራሱን የካደ ነው። ከእርስዎ የተሻለ ችሎታና አስተዋይነት ያላቸው ሰዎች መኖራቸውን መንፈስ ቅዱስ ግልጽ ሲያደርግለትም ሳባቸውን ለመቀበል ዝግጁ ይሆናል። ዊልያም ኢሳንግስተርን ከተባሉ የሜቶዲስት ቤተ ክርስቲያን እንቅስቃሴ መሪ፣ ይህ ታሪክ እንደምንመለከተው እሳቸው ከሞቱ በኋላ በተገኘ የግል ማስታሻዋቸው የሰፈረ ሀሳብ ይህንኑ የሚደግፍ ነው። እኚህ ሰው በእንግሊዝ ሀገር የነበረችው ቤተ ክርስቲያን መሪ እንዲሆኑ በየጊዜው እያደገ ስለመጣው ፍላጎታቸው ሲናገሩ እንዲህ ብለው ነበር። ይህ እግዚአብሔር ለሕይወቴ ያለው ዓላማና እቅድ እንደሆነ አምናለሁ። በፍጹም አልመረጥሁትም እንዲያውም ሊሸሸው ፈልጌ ነበር፣ ግን አልሆነልኝም። በወንጌል ሰባክነት ስራ ብቻ እንዲወሰን የእግዚአብሔር ፈቃድ እንዳልሆነ በጥልቅ ነቴ ውስጥ ይሰማኛል። የሕዝቡ መሪ እንዲሆን የእግዚአብሔር ፈቃድ ለመሆኑ ከምንጊዜውም በላይ እርግጠኛውኛለሁ። ስለሆነም የራሴን ክብርና ፍላጎት ግምት ውስጥ ሳላስገባ በዕድሜ የሚበልጡኝና በቅናት የተነሳሱ ሰዎች ስለሚሰነዝሩት ትችት ሳልንበረከክ በማንኛውም መንፈሳዊ እንቅስቃሴ ውስጥ ከእርሱ በታች መሪ በመሆን ላገለግለው ወስኛለሁ። በአሁኑ ጊዜ ሰላሳ ስድስት ዓመቴ ነው። በዚህ መንገድ እንዳገለግለው እግዚአብሔር ፈቃድ ከሆነ በፍጹም ልቤ ከመታዘዝ ውጭ ሌላ አማራጭ አይኖረኝም። ምናልባት የራሴ ምኞትና ከንቱ ፍላጎት ይኖርበት ይሆን በማለት ልቤን በሚገባ መርምሬያለሁ። ሆኖም እንዲህ ያለ ዝንባሌ አላገኘውም። ከሰዎች ነቀፋና ትችት እንደሚሰነዘርብኝ አውቃለሁ። ይህም በጣም የሚጠላው ነው። በሰዎች ታዋቂ የመሆን ፍላጎት የለኝም። ይልቁንም ፍላጎቴ በጣም ጥቂት ከሆኑ ሰዎችና ከሚወዳቸው መጻሕፍት ጋር ማሳለፍ ነበር። የእግዚአብሔር ፈቃድ ግን እንዲህ ሆኗል። እግዚአብሔር ይረዳኝ ይርዳኝ። በዚህ ጥሪ ግራ ተጋብቼ እያለው ቃሌን በአንተ በኩል ማስተላለፍ ይፈልጋሉ የሚል የእግዚአብሔርን ድምፅ ሰማው። ጌታ ሆይ አንተ ከሰጠኸው ስራ ሸሽቶ ያመለጠ የትኛውም ሐዋርያ የትኛው ሐዋርያ ነው? እምቢ ማለት እንደሌለብኝ ይገባኛል። ሆኖም እንደ ዮናስ ለመሸሽ ቃጥቶኝ ነበር። መንፈሳዊ መርነትና ስልጣንን በምንም አይነት በተፈጥሮ ችሎታና ዝንባሬ መለካት እንደማይቻል ከቅዱስ ፍራንሲስኮ ሕይወት መመልከት ይቻላል። አንድ ጊዜ አንድ ሰው እንደምናውቀው መልክ መልከቀና አይደለህም የተማርህና የትልቅ ሰው ዘርም አይደለህም። ሆኖም ሰው ሁሉ ይከተልሃል። ሰው ሊያይህና ሊከተል ይፈልጋል። አለም ሁሉ እንዲከተል ያደረገው ምንድን ነው? በማለት በፌዝና በንቀት መልክ ደጋግሞ ይጠይቀዋል። ቅዱስ ፍራንሲስኮም ይህንን ስሰማ በጣም ደስ አለው። አይኖቹን ወደ ሰማይ አቀና። ለረጅም ጊዜ በተመስጦ ከቆየ በኋላ ተንበርክኮ እግዚአብሔርን አመሰገነ። ጥያቄውንም ወደ አቀረበለት ወንድም ዘወር ብሎ ምክንያቱን ማወቅ ትፈልጋለህ? ምክንያቱማ እንዲህ እንዲሆን በልዑል አምላክ ተወስኗል። አይኖቹ መልካሙንና ክፉን ይመረምራሉ። ከአጢአተኞች መካከል ከኔ ባሰ አጢአተኛ ከትናንሾች መካከልም ከኔ ባሰ ታናሽ ማግኘት አልቻለም። ስለሆነም ይህን ታላቅ ሥራ እንዲፈጽም መረጠኝ የመረጠኝ ከእኔ የባሰ ዋጋቢስ ሰው በማጣቱ ነው። ተላላቆችና ስመ ጥር የሆኑትን ለማሳፈር መረጠኝ። የዓለምን ጉልበት ውበትና እውቀት ባዶ ለማድረግም እኔን መረጠኝ በማለት መልሶለታል። በነበራቸው ጥበብና ማስተዋል የመሪነት ችሎታቸውን ካስመሰከሩ ሰዎች ብዙ የምንማረው ይኖረናል። ቀደም ስል የተጠቀሱት ሁለት ሰዎች ትክክለኛ መሪን በተመለከተ የየራሳቸው መለኪያ መስፈርት ነበራቸው። አንደኛው ሎርድ ሞንትጎመሪ የተባሉ የጦር መሪ ሲሆኑ በጦርነት ወቅት ሰራዊትን በመምራት ላይ ያለ ሰው ሊያሟላቸው ስለሚገባ ሰባት ነጥቦች ዘርዝረዋል። መንፈሳዊ ውጊያን በተመለከተ እነዚህ ነጥቦች አብይ ድርሻ ስላላቸው አንድ በአንድ እንመለከታቸዋለን። አንደኛ፣ ከኋላ ሆኖ ሁኔታዎችን ይከታተላል እንጂ ዝርዝር ጉዳይ ውስጥ ጣልቃ አይገባም። ሁለተኛ አስተሳሰቡ ጠባብ ስላልሆነ ለጥቃቅን ነቀፋዎችና ትችቶች ደንታ የለውም። ሶስተኛ፣ ልታይ ልታይ ባይና ጉረኛ አይደለም። አራተኛ፣ ለእያንዳንዱ ስራና ኃላፊነት የሚመጥኑ ሰዎችን መምረጥ ያውቃል። አምስተኛ፣ አብረውት በሚሰሩ ሰዎች ላይ እምነት ስላለው ያበረታታል እንጂ ሁሉንም እኔ ካላደረገው አይልም። ስድስተኛ ግልጽና ጥርት ያለ ውሳኔ የማሳለፍ ብቃት አለው። ሰባተኛ ሰዎች እምነታቸውን እንዲጥሉበት ማድረግ ይችላል። ቀጥሎ ያሉት ደግሞ ከተማሪዎች ጋር ወይም በተማሪዎች መካከል ይሰሩ የነበሩ ሰው ናቸው። የተማሪዎችን ችሎታና ማንነት ለመመዘን የሚከተሉትን ዘጠኝ ጥያቄዎችን ያቀርቡ ነበር። አንደኛ ትናንሽና ጥቃቅን የሚመስሉ ነገሮችን በጥንቃቄ ይሰራል። ሁለተኛ ቅድሚያ ለሚሰጣቸው ነገሮች ቅድሚያ መስጠትን ያውቃል። ሶስተኛ ትርፍ ጊዜውን በምንም መልኩ ነው የሚጠቀምበት። አራተኛ የጀመረውን ስራ ለማጠናቀቅ በትጋት ይሰራል በትጋት ይሰራል ወይም ጀምሮ ያቋርጣል። አምስተኛ ያልተጠበቁ ሁኔታዎችና አጋጣሚዎችን በሚገባ ማስተናገድ ይችላል። ስድስተኛ የማደግና በየጊዜው ልቆ የመገኘት ዝንባሌ ይታይበታል። ሰባተኛ ተስፋ አስቆራጭ ለሆኑ ነገሮች ምን አይነት ዝንባሌ አለው? ስምንተኛ የማይቻሉ የሚመስሉ ነገሮች ሲገጥሙትስ እንዴት ይቋቋማቸዋል? ዘጠነኛ ደካማ ጎኖቹ ምንድን ናቸው? በመሰረተ ሀሳብ ደረጃ መሪነት ማለት አንድ ሰው በሌላ ላይ ማሳደር የሚችለው ተጽዕኖ ማለት ቢሆንም ይህን ችሎታውን ለመልካም ሆነ ክፉን ሊጠቀምበት እንደሚችል መዘንጋት የለብንም። ማንም ከዚህ ነፃ ሊሆን እንደማይችል ቅዱሳት መጻሕፍትም ሆኑ የሕይወት ተሞክሮ የሚያረጋግጡት ሀቅ ነው። ብናውቀውም ባናውቀውም አብረውን ባሉ ሰዎች ላይ የምናሳድረው ተጽዕኖ ይኖራል። እነርሱም እንዲሁ እኛ ለተጽዕኖ ያሳድራሉ። ለምሳሌ ዶክተር ጌዲ የተባሉ ሰው በ1848 ዓ ም ከሀገራቸው ውጪ ለ24 ዓመታት እግዚአብሔርን ሲያገለግሉ ኖረው ነበር። ለመታሰቢያቸው እንዲሆን በተዘጋጀው አንድ ሰሌዳ ላይ የሚከተለው ቃል ሰፍሯል። በ1848 ዓ ም ወደዚያ አገር ሲሄዱ አንድ ክርስቲያን እንኳ አልነበረም። በ1872 ዓ ም ከዚያ ሲወጡ ግን አንድ ክርስቲያን ያልሆነ ሰው ማግኘት አልተቻለም። ሐዋርያት ይመሯት በነበረችው ቤተ ክርስቲያን አገልግሎት እጅግ ብዛት ያላቸው ሰዎች በጌታ አምነዋል። መንፈሳዊ መርነት ማለት ምን ማለት እንደሆነም መንፈስ ቅዱስ በጣም ጠቃሚ ትምህርት ሰጥቷል። የሥራቸው ኃላፊነትና ጫና በጣም ከባድ ከመሆኑ የተነሳ ከእነሱ በታች ሆነው የድሆችና የመበረቶች ጉዳይ የሚከታተሉ ሰዎች መምረጥ ያስፈልጓቸው ነበር። እነዚህን ሰዎች ለመምረጥ ሐዋርያቱ እንደ መስፈርት ከተጠቀሙት መመሪያ አንዱ በመልካም የተመሰከረላቸውን መንፈስ ቅዱስና ጥበብ የሞላባቸውን ሰባት ሰዎች ከእናንተ ምረጡ፣ ለዚህም ጉዳይ እንሾማቸዋለን የሚል ነበር። ሐዋርያት ሥራ ስድስት ሶስት። ምንም እንኳ ሥራውም ከፍተኛ መስሎ ባይታይም መንፈስ ቅዱስ የሞላባቸው ሰዎች ማስፈለጋቸው ያለ ምክንያት ይመስላችኋልን? እምነት የሚጣልባቸውና በመልካም ባህሪያቸው የተመሰከረላቸው መሆን ነበረባቸው። መንፈስ ቅዱስና ጥበብ የሞላባቸው ሰዎች መሆን ነበረባቸው። መንፈሳዊ ሕይወትን በቃላት መግለጹ አዳጋች ቢሆንም መንፈሳዊነት ያላቸውና የሌሎችንም ሰዎች ግን በቀላሉ መለየት ይቻላል። አንዳንድ ሰዎች መንፈሳዊ ሕይወትን ከጌታ አትክልት ስፍራ የሚወጣ መልካም መዓዛ በማለት ገልጸውታል። መንፈሳዊ ህይወት ማለት አካባቢን ወይም ያሉበትን ስፍራ የመለወጥ ችሎታ ማለት ነው። እኛ ባናቀውም እንኳ ክርስቶስንና መንፈሳዊ ነገሮችን ለሌሎች እውን እንዲሆኑ የማድረግ ብቃት ነው። እንግዲህ በቤተ ክርስቲያን ውስጥ ዝቅተኛ መስሎ ለሚታይ ሥራ መመዘኛው ይህ ከሆነ ከፍተኛ የኃላፊነት ደረጃ ለካሉ የሚጠበቀውስ ምን ያህል ይላቀ ይሆን? መንፈሳዊ ግብ ለመድረስ የሚቻለው መንፈሳዊ አሰራርን በሚከተሉ መንፈሳዊ ሰዎች አማካኝነት ነው። ይህን መመሪያ ተግባር ላይ አውለነው ቢሆን ኖሮ በቤተ ክርስቲያን ወይም ክርስቲያን ድርጅቶች ምን ያለ አስደናቂ ለውጥ በኖረ ነበር። የቱንም ያህል ችሎታ ያላቸው ቢሆኑም፣ የቱንም ያህል የሰዎችን ስሜት የመማረክ ዘዴ የተካኑ ቢሆኑም መንፈሳዊነት የሌላቸው ሰዎች በቤተ ክርስቲያን ውስጥ የኃላፍነት ስፍራ ሊሰጣቸው አይገባም። ሌላው ቀርቶ ተራና ጊዜያዊ በሆነ ነገሮች ላይ በባለስልጣን መሆን የለባቸው። የእውነተኛ መንፈሳዊ መሪ ባህርያትን በተመለከተ አንድ ሰው እንዲህ በማለት ተናግረዋል። ማንም ከእናንተ ታላቅ ሊሆን የሚወድ የእናንተ አገልጋ ይሁን በማለት ጌታ ኢየሱስ ክርስቶስ ስናገር ያለምንም ስስትና ንፍገት ሌሎችን ማገልገልን በዚህ ዓለም ታላቅ ነገር ለእግዚአብሔር መፈጸምን የጌታ ኢየሱስ ክርስቶስ መንግስት ይመሰረት ዘንድ ያለምንም ራስ ወዳድነት መስራትን በአእምሮም ይዞ ሳይሆን እንዳልቀረ ገምታለሁ።